ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤ ዩ ስላሽ አምሃሪክን ይጎብኙ። አምባሳደር ዲና ሙፍቲ የኢፌዴሪ የውጭ ጉዳይ ሚኒስቴር ቃል አቀባይ ከትላንት ወዲያ ቻይና የውጭ ጉዳይ ሚኒስቴር አዲስ አበባ ተገኝተዋል። የጉዟቸው ዋነኛ ተልዕኮ ምን ነበር? የቻይና የውጭ ጉዳይ ሚኒስትር ሚስተር ያንግ ይባላሉ። የስቴት ካውንስለር ነው የሚሏቸው። ትናንትና ሁለት እዚህ ሀገራችን መጥተው ነበር። ይህም ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ክቡር አቶ ደመቀ ጋር ሰፊ ውይይት አካሂደዋል። ዓላማው በአሁኑ ሰዓት ኢትዮጵያን ጎን ለመቆም የኢትዮጵያን አቋም ለመደገፍ፣ በሁለቱ ሀገሮች መካከል ያለውን ግንኙነት ይበልጥ ማጠናከር በሚቻልበት ጉዳይ ላይ ለመምከር ነው የመጡት። የሁለቱ ሀገሮች እንደሚታወቀው የግንኙነቱ አይነት ከፍ ያለ ነው። ኮምፕሪሄንሲቭ ስትራቴጂክ ፓርትነርሽፕ ይሉታል በእንግሊዝኛ። አጠቃላይ ወይም ሁለገብ ስትራቴጂካዊ ዝምድና ነው ያለን። በበርካታ መስኮች ነው ከቻይና ጋር ትብብር ያለው። ከሶስት መቶ በላይ የቻይና ኩባንያዎች ኢትዮጵያ ውስጥ እየሰሩ ነው ያሉት፣ በተለያዩ መስኮች፣ በኢኮኖሚ፣ በተለያዩ ዘርፎች፣ በማህበራዊ በአቅም ግንባታና በመሳሰሉት ከቻይና ጋር ያለው ግንኙነት ጥብቅ ነው። ከሁሉ በላይ ግን እሳቸው አሁን ኢትዮጵያን ያለችበትን ወታዊ ፈተና ያውቃሉ። ኢትዮጵያ የውስጥ ችግሯን በራሷ መፍታት አቅም እንዳላት ቻይና እንደምታምን ነው የገለጹት። የኢትዮጵያ ሉዓላዊነት፣ የኢትዮጵያ ነጻነት እና መረጋጋት አይነኬ ነው፣ መነካት የለበትም ብለዋል። በዲሞክራሲያዊ ምርጫ በስልጣን ላይ መጣም የኢትዮጵያን መንግስት በምንም አይነት ሁኔታ መተናኮል ዴሞክራቲክ ባልሆነ መንገድ ለመቀናቀን የሚደረገው ነገር ተገቢ አይደለም ብለው በአጠቃላይ በሌሎችም ዘርፎች፣ ቅድም በጠቀስኳቸው የትብብር መስኮች ያለውን ግንኙነት ማጠናከሩ የሚቻልበት ጉዳይ ነው የመከሩት። አሁን እንደ ጠቀሱት ኢትዮጵያ የራሷን የውስጥ ጉዳይ በራሷን መፍታት ትችላለች የሚል እምነት ቻይና አላት። ከዛም ባሻገር በኬንያም እንደዚሁ የውጭ ጉዳይ ሚኒስትር ሄኑ ተናግረዋል። ቀደም ሲል ቶኒ ብሊንከን ጉብኝት ወቅት ኢትዮጵያ የተባበሩት መንግስታት ጸጥታው ምክር ቤት ውስጥ በተደጋጋሚ በምትቀርብበት ወቅት ቻይና በተደጋጋሚ እንደዚሁ ከኢትዮጵያ ጎን ቆማለች፣ ተቃውሞ በማሰማት ውሳኔዎች እንዳያልፉ አድርጋለች። ሌሎች ሀገራት የኢትዮጵያን አቋም ላይረዱ የቻሉበት ምክንያትና ቻይና ልትረዳ የቻለችበት ምክንያት ከምን አኳያ ነው የቻይኖች ጠልቀው ኢትዮጵያ መገንዘብ የመገንዘብ ወይስ ኢትዮጵያውያን ለቻይና መንግስት የማስረዳት አቅማቸው ከፍ ከማለቱ አኳያ ከምን አኳያ ነው ይህ አይነቱ ግንዛቤ በቻይና ዘንድ ሲኖር በምዕራባውያኑ ዘንድ የዛን ያህል ጥልቅ የሆነ ግንዛቤ ሊገኝ ያልቻለው። ሁሉም አይደሉም፣ በነገራችን ላይ ምዕራባውያን ሀገሮች አካባቢ የተሳሳተ ግንዛቤ ነው ያለው። ሚዲያዎቻቸውም ዋና ዋናዎቹ በእስካሁኑ ሂደት በኢትዮጵያ ካለው ነባራዊ ሁኔታ ውጭ ያለውን ነገር ነው ሲዘግቡ የነበረው። ቻይና ቻይና ብቻም ሳትሆን ደግሞ በተባበሩት መንግስታት ድርጅት ቋሚ ከአምስቱ አባላት የሆነችው ሩሲያ እና ህንድ የመሳሰሉትን እዛ አካባቢ ያሉ ሀገሮች ጥሩ አመለካከት ነው ያላቸው። የአፍሪካ ሀገሮች ደግሞ በጥቅሉ በአጠቃላይ በብዛት ሁሉም ማለት ይቻላል ከሞላ ጎደል ትክክለኛ አቋም አላቸው። ኤዥያም ውስጥ በርካታ ሀገሮች ትክክለኛ አቋም የሚያራምዱ አሉ። የተወሰኑ የአውሮፓን ሀገሮች እና አሜሪካን አንዳንድ አሁን ያለው አስተዳደር አድሚኒስትሬሽን የሚያራምድ የተሳሳተ ግንዛቤ ነው የታየው። እዛም ላይ ቅድም እንዳልከው በሕዳሴ ግድብ ጉዳይ ዙሪያ የሕዳሴ ግድብን ውይይት ከአፍሪካ ማዕቀፍ አውጥተው በተባበሩት መንግስታት ድርጅት ጸጥታ ጥበቃ መድረክ ላይ ለመነጋገር በተደጋጋሚ የተደረገ ሙከራ እንዲከሽፍ የተደረገው በእነዚሁ እንደ ሩሲያ እንደ ቻይና በመሳሰሉት ድም ጽን በድምጽ መሻር መርት ባላቸው ትላልቅ ሀገሮች ነው። ሌሎችም ዛጋኒ ህንድም ተመሳሳይ አቋም ነው ያራበሉት፣ ገንቢ አቋም የዚህ የሰሜኑ የህግ ማስከበሩንም ነገር እንደዚሁ በተሳሳተ ሁኔታ የተገነዘቡትን እንዲስተካከል የተደረገበት ሁኔታ ነው ያለው እና አሁንም የቻይና ጠንካራ አቋም ሚስቱም ይህንኑ ለማረጋገጥ ነው የመጡት አሁንም በኢትዮጵያ ውስጥ ጣልቃ ለመግባት የሚደረገውን ጥረት በፍጹም እንደማይቀበሉት እና እንደሚቃወሙት በግልጽ ቋንቋ ነው ያነሱት። አንዳንድ ምዕራብያን ሀገሮች ደግሞ በኢትዮጵያ ውስጥ በተለይ ከሰላም ጋር በተያያዘ ልልል ነገር ስዕል በመሳል ዜጎቻቸው እንዲወጡ የስነ ልቦና ተጽዕኖ በመንግስትና በህዝብ ላይ የሚያደርጉትንም ነገር በፍጹም እንደማይቀበሉ አስራ ሁለት ሺህ ዜጎቻቸው በሙሉ አሁንም እዚሁ እንደሚቆዩ ከሶስት መቶ በላይ ካምፓኒዎች ያሉ እነዚህ ካምፓኒዎችም ስራቸውን ጠንክሮ እንደሚቀጥሉ ሌሎችንም የትብብር መስኮችን በስፋት በዚህ የተጀመሩትን አስፍተው ለመስራት በኮቪድ እንደገና በሰብዓዊ እርዳታም ረገድ ጠንከር ብለው ኢትዮጵያ ፍላጎት የኢትዮጵያን ጥያቄ ለመመለስ ያላቸውን ፍላጎት የገለጹበት መድረክ ነው። እነዚያ ለምንድነው የተሳሳተ ግንዛቤ የያዙት የለሚለው በዋናነት እነሱ ሊመልሱ ይችላሉ። ነገር ግን ከጥቅም ጋር የተቆራኝ በተለይም የህገወጡን ቡድን ጋር አብረው ባላቸው ቁርኝት ነው። የጥቅም ትስስር ነው። ሁለተኛ በዛ ሎቢ በኩል የሚያገኙትን መረጃ እንደ ትክክለኛ መረጃ በመውሰድ ነው። አንዳንዶቹም መረጃውን ምናልባት በትክክል ባለማግኘት ነው ተብሎ ሊገመት ይችላል። ነገር ግን ሁኔታዎች እያደር እየጠሩ ሲሄዱ፣ እውነታዊ መሬት ላይ ያለው ደግሞ እየታየ ሲመጣ በመንግስት በኩል የሚደረጉ ገንቢ ጥረቶች፣ ለምሳሌ ሰብአዊ ተደራሽነት ለማስፋት በጦርነቱ ምክንያት የተፈናቀሉትን ለመመለስ የሚያደርጋቸው ጥረቶችን እያደር እየተገነዘቡ እነሱም ወደ ስሜታቸው ይመለሳሉ የሚል ነገር ነው ያለው። በነገራችን ላይ ውጭ ያሉ ኢትዮጵያኖች እና ትውልደ ኢትዮጵያውያን በተለይ አሜሪካን ሀገር በመራቡ ዓለም በሚያደርጓቸው እንቅስቃሴዎች የተነሳ አንዳንዶቹም የአስተያየት ለውጥ አመለካከት ለውጥ ቀስ እያሉ እያደረጉ ያለበት ሁኔታ እንዳለ እየተገነዘብን ነው። ይህ ጠንክሮ ወጥቶ እውነቱን ከተረዱ በኋላ እነሱም ወደ ትክክለኛው ነገር ይመለሳሉ የሚል ግምት ነው ያለ። አሁን የሎቢንግ ጉዳይ አንስተዋል። በተለይ የኢትዮጵያ መንግስት በአሁኑ ወቅት በበርካታ የዓለም አቀፍ ግንኙነት ተጠባቢዎች ዘንድ፣ በኢትዮጵያውያን ዘንድ ማለት ነው፣ እየተወቀሰ ከሚገኝበት ጉዳይ አንዱ የሀገሩን በሬ በሀገሩ ሰርዶ መጠቀም ጥሩ ነው። ምክንያቱም አሜሪካውያን የሚያዳምጡት የራ ሳቸውን ሰው የሎቢ ግሩፖችን ነው። ሎቢስቶችን ቀጥሮ በኢትዮጵያ መንግስት በኩል ማሰራት ይገባል። እንደዛ ካልሆነ ጉዳት ያስከትላል የሚል ስጋት ያላቸው ወገኖች አሉ። ከስጋትም አልፎ ትችቶችን የሚሰነዝሩ እንዲሁ አሉ። እነዚህ ወገኖች የእርሶ ምላሽ ምንድን ነው? በአሜሪካና በኢትዮጵያ መካከል ያለውን የሻከረ ግንኙነት ማለዘብ ወይም ቀደም ሲል ወደነበረበት ሲልም ላቅ ወዳለ ደረጃ ለማሸጋገር እንደምን ይቻላል? ይላሉ ይቻላል። ይሄ ምክንያቱም እንዳልከው በእነዚህ ሁለቱ ሀገሮች መካከል ከመቶ አመት በላይ በለጠ የረዘመ ግንኙነት ነው ያለው፣ ጥልቀት ያለው ግንኙነት ነው ያለው፣ ሰፋ ላይ ትብብር ነው ያለው። ለምሳሌ እንደው ካሉት ትብብሮች መካከል ጎላሉን ብንወስድ በአካባቢው የተንሰራፍቶ የቆየውን እስካሁንም ያለውን ሽብርተኝነትን በጋራ የመታገላ ያጫውሉ ነበር። ነገር ግን ባለፉት ሰላሳ አመታት ውስጥ የሀያ ሰባቱን አመት የኢትዮጵያ ወዳጅ መስለው የነበሩ ወገኖች ከኢትዮጵያ ጋር በወዳጅነት ተገናኝተው ተሳስበው ሲሄዱ የነበሩ አንዳንድ ፖለቲካ ሰዎች በተለይ አሁን ባለው የአሜሪካ አስተዳደር ውስጥ ከዚህ ከለውጡን ሪፎርሙን ረግጦ ከወጣው ጁንታ ቡድን ጋር ወዳጅነት መርጦ ወደዛ ሄዱበትና የነዚህም ደግሞ ወደዛ የመሄድ ነገር ከመረጃ ማጣት ሳይሆን አንዳንዶቹ ከጥቅም ጋር በተሳሰረ ሁኔታ ነው። እነዚህም እንግዲህ በሎቢ ፈርም እና በመሳሰሉት የመመለስ አንዱ ስራም ለአቅጣጫ ሆኖ ነገር ግን ከዛ በላይ የጥቅም ቁርኝትም አለ። በአድሩ በበላይነት ይመራ ስለነበረ እና በስልጣን በላይነት ስለነበረው የኢኮኖሚ ቁጥጥርም ስለነበረው ከዛ ጋር የተሳሰሩበት እና ያን ጥቅም የማቆየት ነገርም እንዳለ ነው። እነዚህ ናቸው በአማካሪነትም አሁን በአመራር ላሉትን ሰዎች የሚያሳትጡት የሚል ነገር አለ። የተለየ አቋም ያላቸው የኮንግሬስ አባላት ሴኔተሮች አሉ። አሁንም በርካታ አሜሪካኖች አሉ። ታዋቂ የሚዲያ ሰዎች እዚህ መጥተው ውሸት ነው የሚባለው ለምሳሌ ሰሞኑን ፍሪማን የሚባሉ ሎረንስ የሚባሉ ታዋቂ ጋዜጠኛ እዚህ አካባቢ አሉ። አሁንም እየተናገሩ ናሉት በተለያየ ሚዲያ ወጥተው አገር እኮ ሰላም ነው፣ ምን ነው የሚያወሩት እኮ አፍጋኒስታን አይደለም ሰላማዊ ሀገር ነው እያሉ ያሉት። እና እነዚህ እንደዚህ መሳሰሉ ሰዎችን ቁጥር ማብዛት ተገቢ ነው። በዚህ አቅጣጫ በደንብ መሰራት አለበት። ኤምባሲዎቻችንም የቆንስላ ጽሕፈት ቤቶቻችንም በዚህ አቅጣጫ እንዲሰሩ ኦልሬዲ ኦረንቴሽን አቅጣጫ ተሰጥቷቸዋል። እንደተባለው በተቻለ አቅም ደግሞ የሎቢ ሰዎችንም ሎቢ ፈርምንም ቀጥሮ ማሰራት እንዳልኩ ሀገሩን በሬ በሀገሩ ሰርጎ የሚለውን ነገር ተገቢ ነው። ነገር ግን ይሄ እያደር እንግዲህ እየተቀየረ ይሄዳል። ዋናውን ነገር ግን የሚቀይረው መሬት ላይ ያለው እውነታ ነው። እዚህ ጋር ኃይሉ ሲሸነፍ ወታደራዊ እውነታው እየተገለጠ ይሄዳል የሚል አቅጣጫ ይዞ በስፋት እየተሰራ ነው። የቬሎ ቢፈርም የምን መረጃ ማሰራጨቱ እነሱ ሰዎች የመጠቀሙ ነገርም እንዳልከው እየታሰበበትና የሚቀጥል ነው የሚሆነው። በተለይ የውጭ ጉዳይ ሚኒስቴር በተደጋጋሚ በጠቅላይ ሚኒስትሩ ጽሕፈት ቤትም እንደዚሁ ሲነሳ በአሁኑ ወቅት ከኢትዮጵያ የዳያስፖራ ማህበረሰብ ጋር እየዳበረ የመጣው ግንኙነት አስደሳች ደረጃ ላይ እንዳለ ይገለጣል። ቅርቡም ለፊታችን ገና ኢትዮጵያ ውስጥ በሚከበረው ላይ እንደዚሁ ያለ ኢትዮጵያውያን እንዲመጡ ጥሪዎች ተላልፈዋል። የዛ ዋነኛ መልእክት ምንድን ነው? የኢትዮጵያ ዲያስፖራ ማህበረሰብ አባላት ወደ ኢትዮጵያ እንዲመጡ በተለይ የተዘጋጀ ጉዳይ አለ፣ በውጭ ጉዳይ ሚኒስቴር በኩል። በአሁኑ በሀገር በገጠማት ፈተና ዙሪያ ውጭ ያለው ዲያስፖራ ኢትዮጵያዊና ትውልደ ኢትዮጵያዊ፣ እንደገና ወዳጆች እዘን አንዳንድ የአፍሪካና የጎረቤት ሀገሮች ዜጎች ጭምር ሳይቀር ከኢትዮጵያ ህዝብ ጎን ጋር በስፋት ነው የተሰለፉት። ምናልባትም በዲያስፖራ ታሪክ ውስጥ እንዲህ አይነት በስፋት ከህዝብ ጋር የመቆም የታየበት ሁኔታ አሁኑ የመጀመሪያ ይመስላል። ከዚህ ቀደም የለም ማለት አይደለም። ሀያ ሰባት በላይ የሚሆኑ የአውሮፓና የአሜሪካ ከተሞች ውስጥ ቅርብ ጊዜ የተደረጉ ሰልፎች አሁንም በአፍሪካም አንዳንድ ከተሞች የቀጠሉ አሉ። እነዚህ ለኢትዮጵያ ሶሊዳሪቲ መግለጫ መድረኮች ናቸው እና በውስጥ ያለውን ህዝብ ሞሜንተም ከመረዳት ከሀገር ቤት ካለው ህዝብ ወገናቸውን ጋር የመቆም አቅጣጫ ነው ይሄ። በጣም በትልቅ ተቀባይነት አግኝቷል። እዚህ ህዝቡም በጣም ደስተኛ ነው። አመራርም ነገር በደንብ ይገነዘባል። በገና በርካታ ዲያስፖራ በላ ሀገር ቤት ገብቶ እዚህ አካባቢ ከወገኑ ጋር ያለውን ሁኔታ አብሮ ቆሞ አብሮ በተገኙትን እድሎችም እንዲያከብር ያሉትንም ፈተና ሰርበው እንዲጋፈጥ ጥሪ ማቅረቡ አግባብነት ነው ያለው። ይሄ እንግዲህ በሂደት ሥርዓቶች ይዘረጋሉ፣ ለዚህ አደረጃጀት ይኖራል። አምባሳደር ዲና ሙፍቲ የኢፌዴሪ የውጭ ጉዳይ ሚኒስትር ቃል አቀባይ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። መልካ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።